ኤርትራ በ1990 ዓ ም ኢትዮጵያን በወረረች ማንግስት መንግስት በሬፈረንደሙ የተሳተፉና ለብሔራዊ ደህንነት አደገኛ ናቸው ያላቸውን በሺዎች የሚቆጠሩ ኤርትራውያን በጅምላ ከሀገር ማባረሩ ይታወሳል። ሰዎቹ ሲባረሩ ያፈሩት ሀብትና ንብረት በአግባቡ ሳያደላድሉና በህጋዊ መንገድ ለተወካዮቻቸው ሳያስተላልፉ እንደነበርም አይዘነጋም። ይህ የግብር ይውጣ እርምጃ ብዙ ዓለም አቀፍ ወቀሳም አስከትሎ ነበር። የሁለቱ ሀገሮች የድንበር ጦርነት ምንጭ ሳይደርቅና እርቀ ሰላምም ሳይወርድ የኢህአዴግ መራሹ መንግስት ከአምስት ዓመት በፊት በዋጣው ደንብ በወረራው ወቅት የተባረሩ ኤርትራውያን እንደገና በኢትዮጵያ ቋሚ የመኖሪያ ፍቃድ እንዲያገኙ፣ የቀድሞ ንብረታቸው ከፈለጉም ደግሞ ኢትዮጵያዊ ዜግነታቸው እንዲመለስላቸው፣ ብሎም ከሀገሬው ሰው ጋር እኩል ንብረት ማፍራት እንዲችሉ ፈቅዷል። መታወቂያና የእርሻ ቦታም ሳይቀር ተሰጧቸው ከሀገሬው ሰው ጋር ተቀላቅለው እንዲኖሩ ሁኔታዎችንም አመቻችቷል። በባንክም ተቀማጭ የነበረ ገንዘባቸውም ተመልሶላቸው እንደ ማንኛውም የውጭ ዜጋ በኢንቨስትመንት ዘርፍ እንዲሳተፉ፣ የማህበራዊ አገልግሎቶቹን ደግሞ ከዜጎች ጋር በኩል እንዲያገኙ አድርጓል። ስለሆነም የዚህ ፖሊሲ መነሻና ግብ ምንድነው፣ ፖሊሲ ውስጥ በኢኮኖሚ በተዳከመችውና በወታደራዊና ፖለቲካዊ ጡንቻዋ በተመናመነችው ኤርትራ ላይ ምን አይነት የፖለቲካ የጸጥታና ኢኮኖሚያዊ አንድምታዎች ይኖረው ይሆን የሚሉትን ጥያቄዎች መመርመር ተገቢ ይሆናል። በእርግጥ የኢትዮጵያ መንግስት በኤርትራውያኑ ስደተኞች ላይ ፖሊሲውን ማስተካከል ያስፈለገው የሁለቱ ወንድማማች ህዝቦችን ለማቀራረብና ግንኙነታቸውንም ለማደስ አስቦ እንደሆነ ይናገራል። ሆኖም ግን ይህ የኢትዮጵያ መንግስት ፖሊሲ ከሰብአዊነትና ወንድማማችነት መርሆች ባሻገር ሌላ ዓላማ እንዳለው መታዘብ አይከብድም። መንግስት ለበርካታ ኤርትራውያን ስደተኛ ወጣቶችም የከፍተኛ ትምህርት ስኮላርሽፕ በመስጠት በተለያዩ የሀገሪቱ ዩኒቨርሲቲዎች ተመዝግበው በነፃ እንዲማሩ እያደረገ ነው። የተማሪዎቹን ጉዳይ ምጸታዊ የሚያደርገው ግን ከጦርነቱ መቀዝቀስ በፊትም በርካታ ኤርትራውያን በሀገራቸውን ነጻ የትምህርት እድል ተሰጥቷቸው ይማሩ የነበረ መሆኑ ነው። መንግስትም ከዜጎቹ በላይ ለኤርትራውያኑ ተማሪዎች ደህንነትና ምቾት አብዝቶ ይጨነቅ እንደነበር የዚህ ሪፖርት አዘጋጅ ሳይቀር በአካል ያየው ሀቅ ነበር። ሆኖም ተማሪዎቹ በወረራው ማግስት ትምህርታቸውን ሳይጨርሱ ከሀገር ከመባረር አልዳኑም። ኤርትራውያን ወደ ኢትዮጵያ በጅምላ መሰደዳቸው የኢትዮጵያን መንግስት ያስደሰተ ይመስላል። መጠኑ ይለያይ እንጂ መንግስት የሚከተለው ፖሊሲ ቱርክ በሱሪያውያን ስደተኞች ላይ ከምትከተለው ፖሊሲ ጋር ይመሳሰላል። የኤርትራው መንግስትም ጅምላ ስደቱ ሀገሪቱን በሰው ኃይል በተለይም በወጣቶች የማራቆት ጸረ ኤርትራ ሴራ መሆኑን ይናገራል። በእርግጥም ላለፉት 15 ዓመታት በርካታ ኤርትራውያን ከሀገር ተሰደዋል። መንግስት የሚተገብረው ፖሊሲም ስደተኞችን በጣም ተጠቃሚ የሚያደርግ በመሆኑ በየቀኑ ከፍሰባ ያላነሱ ስደተኞች የኢትዮጵያን ድንበር እያቋረጡ ይገባሉ። ሀገራችንም በአሁኑ ጊዜ ከ93 ሺህ በላይ ኤርትራውያን ስደተኞችን እያስተናገደች ትገኛለች። ከሱሪያውያን ቀጥለው በአውሮፓ በብዛት ሁለተኛዎቹ ኤርትራውያን ስደተኞች እንደሆኑም የዓለም አቀፍ ስደተኞች ድርጅት መረጃዎች ያሳያሉ። ስለሆነም የኢትዮጵያ መንግስት ፖሊሲ ግቦች የኤርትራን ወታደራዊ አቅም አዳከም፣ ከውጭ የሚገባው የገንዘብ መጠን በዜጎች ስደት ሳቢያ እንዲመናመን ማድረግ፣ ኢኮኖሚዋም እንዲዳከምና ውስጣዊ ተቃውሞ እንዲቀሰቀስ ማድረግ እንደሆነ ይገመታል። ይህ የተናጠል ፖሊሲ ግን ምን ያህል ውጤታማና አዋጭ ነው? በኤርትራ ላይስ ምን አይነት ተጨባጭ ፖለቲካዊ፣ ኢኮኖሚያዊ፣ የጸጥታና ማህበራዊ አንድምታዎች ይኖሩት ይሆን? የሚሉት ጥያቄዎች መነሳት ያለባቸው ናቸው። በንብረት ጉዳይ ላይ የተወሰነው ውሳኔ ሀገራችንን ብዙ ዋጋ ማስከፈላቸው አይቀርም። ለዚህም ተጠያቂ የሚሆነው የቀድሞው የመንግስት ዝርክርክና የተሻኮል አሰራር ይሆናል። ፖሊሲው ወደፊት የሚያመጣው የደህንነት ስጋት ካለም ወደፊት የሚታይ ይሆናል። መንግስት ግን ወደ መሀል ሀገር የሚገቡት ኤርትራውያን የደንቡ ተጠቃሚ የሚሆኑት የደህንነት ስጋት የማይፈጥሩ መሆናቸው ተረጋግጦ እንደሆነ ይናገራል። ሆኖም ግን በምስጢራዊነቷና በመገለሏ አፍሪካዊቷ ሰሜን ኮሪያ በምትባለው ኤርትራ ውስጥ ሀቁን በምን መልኩ እያጣራው እንደሆነ ለማወቅ አዳጋች ነው። ስደቱ የኤርትራን መንግስት ፖለቲካዊ ዋጋ ቢያስከፍለውም የኢትዮጵያ መንግስት ፖሊሲ ግን ምን ያህል የኤርትራውያንን ልብ ማሸፈት ይችላል የሚለው ወደፊት የሚታይ ቢሆንም ከድሮም እጁ አመዳፋሽ የሆነው መንግስት ወጥነትና ግልጽነት ከጎደለው ፖሊሲው እምብዛም ትርፍ ያገኛል ብሎ ማሰብ አዳጋች ነው። ከኤርትራ በኩል ሲታይ ደግሞ በእርግጥ በርካታ ዜጎች በፈለሱ ቁጥር ከውጭ በሪሚታንስ መልክ የሚገባው የገንዘብ መጠን መቀነሱ አይቀርም። ይህ ደግሞ በውጭ ምንዛሬ ላይ ለሚተማመነው መንግስት የራስ ምታት ይሆንበታል። የኢትዮጵያ መንግስትም ለዚህ ነው ባላንጣውን በቀጥተኛ ወታደራዊ ጥቃት ከመምታት ይልቅ በኢኮኖሚ ማዳከም የመረጠው። የኤርትራ መንግስት በገጠመው የምንዛሬ ጥረት ምክንያት ካናዳና እንግሊዝን ጨምሮ በተለያዩ ሀገሮች የሚገኙ ኤርትራውያን የሁለት በመቶ አስገዳጅ ህገወጥ ዲያስፖራ ታክስ እንዲከፍሉ በማድረጉ ከመንግስታቶቹ ጋር ዲፕሎማሲያዊ ውዝግብ ውስጥ መግባቱ በተደጋጋሚ በሜዲያ መዘገቡ ይታወሳል። ስለሆነም አሁንም በኢትዮጵያ የሚኖሩ ስደተኞችም በውድም በግድም የዚሁ ግዴታ ሰለባ ላለመሆናቸው ዋስትና የለም። ሀገሪቱ ከህዝብ ብዛቱ አንጻር ሲታይ በከፍተኛ ደረጃ ህዝቧን ያስታጠቀችና ወታደራዊ ስልጠና የሰጠች እንደሆነች ይታወቃል። ሆኖም ከኢትዮ ኤርትራ ጦርነት ቀደም ብሎ ስለ ግዙፍነቱ ይነገርለት ከነበረው የኤርትራ ጦር ኃይልም ባለፉት ጥቂት ዓመታት በርካታ ወታደሮች እየከዱ ወደ ኢትዮጵያና ሱዳን መሻገራቸው በእርግጥም የሀገሪቱን ወታደራዊ አቅም ከማዳከም አልፎ ደህንነቷንም አደጋ ላይ ሊጥል ይችላል። በዚህም ምክንያት ሳይሆን አይቀርም ከሶስት ዓመት በፊት ከኢትዮጵያ ጦር ሰራዊት ድንበር ዘለል ወታደራዊ ጥቃት ሲፈጸምበት ጦር ሰራዊቷ ምላሽ መስጠት ያልቻለው። አሁን ባለበት ሁኔታም ከኢትዮጵያ ጋር ፊትለፊት ጦርነት የመግጠም እድሉ አናሳ ነው። የመንግስት ፖሊሲ ከሀገር የሚሸሹትን ባሉበት እንዲገደሉ የሚያዝ ቢሆንም የጦር ሰራዊቱ አመራሮች ግን በሰው በሺዎች የሚቆጠሩ አቅፋዎች እየተቀበሉ ስደተኞችን ወደ ጎረቤት ሀገር በማሻገር ወንጀል እንደተዘፈቁ ዓለም አቀፉ የግጭትና ጥናት ተቋም ይገልጻል። በዚህ ሁኔታ ውሎ አድሮ ጦር ሰራዊቱ ሞራሉ እየላሸቀ ስለሚሄድ በጣም ሁኑ የመዳከም አደጋ ማለት ይቻላል። አዲስ አበባ ያሉት የአቶ ኢሳያስ አፈወርቂ መንግስት ተቃዋሚዎችም ትጥቅ ትግል ስለማያደርጉ ኤርትራውያን ስደተኞችን የማደራጀትና የመመልመል ስራ አይሰሩም። በእርግጥ ኤርትራ የኢትዮጵያን መንግስት በነፍጥ የሚፋለሙ ኃይሎችን ብትደግፍም ኢህአዴግ መራሹ መንግስት ግን ተመሳሳይ ፍላጎት ያለው አይመስልም። መንግስት ይህንን የማያደርገው ግን በኤርትራ ላይ ከሚከተለው ዋናው ፖሊሲ ጋር የሚጋጭበት ስለሆነ አይደለም። ምን ያህሎቹ ኤርትራውያን ስደተኞች መንግስታቸው በኃይል እንዲወገድ ይፈልጋሉ የሚለው ራሱ አጠያቂ ነው። በሌላ በኩል ደግሞ የኤርትራ መንግስት በኃይል ቢገረሰስ ሀገሪቱን ሊረከብ የሚችል አስተማማኝ አማራጭ ኃይል እንደሌለም የኢትዮጵያ ባለስልጣናት ጠንቀቀው ያውቁታል። በያዝነው የፈረንጆች ዓመት ኤርትራውያን በመንግስታቸው ላይ የተቃውሞ ሰልፍ ከማድረጋቸው ውጪ ኤርትራውያን ስደተኞች የሰብአዊ መብት ጥሰቶች በተባበረ መንገድ በዓለም አቀፍ ደረጃ ለማጋለጥ ሲጥሩ አይታዩም። ምናልባት ሀገር ውስጥ ላሉ ቤተሰቦቻቸው ደህንነት ስለሚሰጉም ይሆናል። በጦር ሰራዊቱ ውስጥ እንዲሆን ከሶስት ዓመታት በፊት አስመራ ላይ ከታየው የጥቂት ወታደሮች የአጭር ጊዜ መጠነኛ አመጽ በስተቀር ምንም ያመፅ እንቅስቃሴ አይስተዋልም። በዚህ ረገድ የኢትዮጵያ መንግስት በኤርትራ ላይ ያገኘው ፖለቲካዊ ድል የለም ማለት ይቻላል። ኤርትራውያን በብዛት የሚገኙባቸው አፍሪካውያን ስደተኞች ሜዲትራኒያን ባህርን እያቋረጡ በብዛት ወደ አውሮፓ ከመግባታቸው ጋር በተያያዘ ኤርትራ በቅርቡ መልካም ዜና ሰምታለች። የአውሮፓ ሕብረት የኤርትራ መንግስት ፍልሰቱን እንዲቀንስ 313 ሚሊዮን ዩሮ የገንዘብ እርዳታ ሊለግስ ቃል ገብቷል። በእርግጥ የህብረቱ ውሳኔ ተግባራዊ ከሆነ በኢትዮጵያ መንግስት ፖሊሲ ላይ በረዶ የሚቸልስ ይሆናል። በአንጻሩ በውጭ ምንዛሪ እጥረት ለሚሰቃየው የኤርትራ መንግስት ደግሞ ከሰማይ የወረደ መና እንደሚሆንለት አይካድም። የኤርትራ መንግስትና ሰራዊት ዋነኛ ኢኮኖሚያዊ ዋልታ የሆነውን የማዕድን ዘርፍ ሊያነቃቃው እንደሚችል ታዛቢዎች ይገምታሉ። ይህ ተግባራዊ ከሆነ በሂደትም በመንግስቱ ላይ የተጣሉ አንዳንድ ማዕቀቦችም ሊነሱለት ይችላሉ። ይህንን ሚስጥራዊ የተባለ ስምምነት ለመተግበርም የተለያዩ የህብረቱ ባለስልጣናት ኤርትራን ሲጎበኙ ሰንብተዋል። ይህ እንግዲህ አውሮፓ ህብረት የስደቱ ዋነኛ መንስኤ ኢኮኖሚያዊ ነው ብሎ ማመኑን ያሳያል። ውሳኔውን ተከትሎም እንግሊዝ ለኤርትራውያን ስደተኞች ጥገኝነት መስጠት የቀነሰች ሲሆን፣ ህገወጥ ኤርትራውያን ስደተኞችንም ከሀገሯ ለማስወጣት በመዛት ላይ ስለመሆኗ የእንግሊዙ ዘጋርዲያን ጋዜጣ በቅርቡ ዘግቦ ነበር። የህብረቱ ውሳኔ ግን ከተባበሩት መንግስታትና ከዓለም አቀፍ ሰብአዊ መብት ድርጅቶች ተቃውሞ እየገጠመው ይገኛል። በሀገሪቱ ያለውን ኢኮኖሚያዊ ችግር መካድ ባይቻልም ስደቱ በመብት ጥሰት ሳቢያ የመጣ መሆኑን ዓለም አቀፍ ሰብአዊ መብት ድርጅቶች ይገልጻሉ። በቅርቡም የተባበሩት መንግስታት ሰብአዊ መብት አጣሪ ኮሚቴ የኤርትራን መንግስት በአስከፊ ሰብአዊ መብት ጥሰቶች ክፉኛ መክሰሱ ይታወሳል። በሀገሪቱ ውስጥ ያሉ ነባራዊ ሁኔታዎች እንደተጠበቁ ሆነው በጥቅሉ ሲታይ ግን የኢትዮጵያ መንግስት ፖሊሲ በኢሳይያስ መንግስት ላይ ጠንካራ ፖለቲካዊ ንቃቃትን መፍጠር አልቻለም። ታዛቢዎችም በኤርትራ በኩል ተመሳሳይ አዎንታዊ እርምጃ ሳይኖር የኢትዮጵያ መንግስት የተናጠለው እርምጃ መውሰዱ የኢትዮጵያን ህዝብ ጥቅም አያስጠብቅም በማለት የተቻሉ አሁንም ቢሆን ስደተኞችን መንከባከብ ተገቢ መሆኑ እንደተጠበቀ ሆኖ የመንግስት አካሄድ በድምሩ ሲታይ ግን ከወረራው በፊት የነበረውን ሁኔታ በሙሉ ወደ ነበረበት ለመመለስ የሚፈልግ አስመስሎበታል። በእርግጥም የፖሊሲው ዓላማ በህዝቦች ወንድማማችነት ሽፋን በኤርትራው መንግስት ላይ የበቀል እርምጃ መውሰድ ዋነኛ ታሳቢው ያደረገ ነው ማለት ይቻላል። ቻላጭ ታደሰ ለዋዜማ ሬዲዮ